ሰላም፣ የዲያስፖራ ግሩፕ አባላት፣ አሰላሙ አሌይኩም ወረህመቱላሂ ወበረካቱ፣ እንዴት ናችሁ? ሰላም ሰላም። የተከበራችሁ የዲያስፖራው የሳውዲ ግሩፕ በሳውዲ አረቢያ ከተማ የሚኖሩ ኢትዮጵያውያን ድምፅ ነው። በዋትሳፕ አማካኝነት በተንቀሳቃሽ ስልካቸው የድምፅ የጽሑፍ፣ የፎቶግራፍም ሆነ የተንቀሳቃሽ ፊልሞችን ከሳውዲ አረቢያ መንግሥት የሚተላለፉ ወቅታዊ ዘለቄታዊ መሆኑ አጣዳፊ መመሪያና ደንቦችን የሰማ ላልሰማ ይዳረሱበታል። እንደ አጀንዳ ያወያየናል ብዬ የሚገምተው ነገር አንድ ዜጋ ከራሱ አገር ወጥቶ የሰው አገር ላይ በሚሆንበት ሰዓት የአንድነት ትርጉም ምንድን ነው? እኔ ጋ ያለውን ጉድለት ወንድሜ ጋ ያለው ጥንካሬ ይሸፍኗል። ወንድሜ ጋር ያለው ድክመት እኔ ጋ ያለው ጥንካሬ ይሸፍኗል። በአቶ አህመድ መሐመድ ጠንሳሽነት የተመሰረተው በሳውዲ አረቢያ የኢትዮጵያውያን ዲያስፖራ የዋትሳፕ ግሩፕ የዋትሳፕ ኩባንያ የሚፈቅደውን ከፍተኛውን የአባላት ብዛት ይዟል። 250 አባላት ይዞም በተለይ ወቅታዊና ጣዳፊ በሚባለው በሳውዲ አረቢያ ኢትዮጵያውያን እጣ ፈንታ ላይ ማህበረሰቡን እያወያየ መረጃዎች እንዲንሸራሸሩ እያደረገ ይገኛል። እናንተ ተወያዩ፣ እኛ ደግሞ ከእና ነው ቁም ነገሮች አግኝተን ልናዳበር ልናዳብርና ለውጤት ልንበቃ የሚችለው በሳዑዲ አረቢያ በአንጻራዊነት የኢንተርኔት አገልግሎት በተመጣጣኝ ዋጋ መገኘቱ ማንኛውም ነዋሪም ለኢንተርኔት መገልገያነት የሚሆኑ ተንቀሳቃሽ ስልኮችን በቀላሉ ማግኘቱ ዋትሳፕን ተመራጭ የመገናኛ መንገድ አድርጎታል። ዓላማውም ኢትዮጵያውያንን በሳዑዲ አረቢያ የሚኖሩትን ማቀራረብና ሐሳብ መለዋወጥ የሚል ነው። ሐሳብ በመለዋወጡ ላይ በጣም ከፍተኛ ደስታ ነው የተሰማኝ። ኤምባሲም ሄጂ አምባሳደሩም ዲፕሎማቶችም ስናነጋግር በርቱ የሚል ነው የመጣልን። ምክንያቱም እኛ ከሃይማኖት፣ ከፖለቲካ፣ ከሁሉም ነገር ነጻ የሆነ ነው። በዚህ የሃይማኖት መልእክት የሚልኩትን ወንድሞቻችን እንዲ ያታድርጉ እንላለን። አይ ያሻፈረኝ የሚለው ካነ እናግደዋለን። መልሶ ይቅርታ አስገቡኝ ሲል እናስገባለን። አስተማሪ የሆኑ ሰዎችን ካሉበት ሂደን እየጠራን ወደ ግሩብ እያስገባን ተሞክራቸውን ለህዝባችን እንዲነግሩ ሀገራቸው ቢሎ እንዲቀየሩ ሆኑ እዚህም ባናወሩ ደረጃ እንዴት መኖር እንዳለባቸው ምን ማድረግ እንዳለባቸው ለፊት ለፊታቸው ያለው ችግር ብለን ብዙ ሰዎች ስንፈልግ አግኝተናል። በሳውዲ አረቢያ የውጭ ሀገር ዜጎችን በተመለከተ የሚወጡ ተከታታይ ህጎች፣ እነሱን ተከትለው የመጡም ሆነ የሚመጡ ከፍተኛ ክፍያዎች፣ ቅጣቶች እንዲሁም የዋጋ ጭማሪዎች መካከለኛ ገቢ ላላቸው የውጭ ሀገር ዜጎች ከፍተኛ ፈተና ፈጥረዋል። ህጋዊ መሆን ያውም ከነ ቤተሰብ እጅግ ውድ ሆኗል። ዘንድሮ በሳውዲ አረቢያ አቶ አላሚን ሆኑ አቶ አህመድ ይህንን ያጠናክራሉ። ምን እሰራለሁ፣ የት እኖራለሁ ነው ትልቁ ችግር። ደግሞ እዚህ ጋር አሁን ያለው እንኳ ቢቃለን የመሄጃውን ችሎ ልጆችን ዘው የሚሄድ የት ነው ምገባው። ነው የቤት ክራይ ሁኔታ ኢትዮጵያ ውስጥ የሚያወላዳ አይደለም። የኢትዮጵያ መንግስት የአውሮፓ የአሜሪካንም ሆነ የመካከለኛው ምስራቅ ዲያስፖራዎችን በአንድ ሚዛን መስፈር እንደማይገባው በተደጋጋሚ የሚነሳ ርዕሰ ጉዳይ ሆኗል። ረጅም ዘመን በመኖርም ሆነ በመወለድ ዜግነትም ሆነ ቋሚ የመኖሪያ ፍቃድ በማይገኝበት ሀገር አሁን ደግሞ ለመኖርም ከፍተኛ ክፍያ በተጠየቀበት ሁኔታ መንግስት የዜጎቹን ድምፅ ሊሰማ ይገባል የሚሉ በርካቶች ናቸው። አብዛኛዎቹም በመንግስት ተስፋ አድርገዋል። እንግዲህ እንደ ህዝብ ህዝብ ሲቸገር ዝም ብሎ አይታይም። በዚህ ላይ ምናልባሽ የሚነገሩ አካል ካለ እንዲሰማልን ነው ኢትዮጵያ መንግስት እኔ ቀረጥ ነጻ አልልም አልጠይቅምም። ለምን አንዳንድ የአገር ሁኔታ ኢኮኖሚ ውስጥ ላይ ኖርማል ቀረጥ ሆኖ በረዥም ጊዜ ክፍያ በዋስትና እንዲገባ ቢደረግ የኢትዮጵያን መንግስት ወክለው በሳውዲ ለጉብኝት የሚመጡ ከፍተኛ የስራ ኃላፊዎችም ሆኑ የኤምባሲው ዲፕሎማቶች በሳውዲ የኢትዮጵያ ዲያስፖራ ግሩፕ ለሚነሱ ወቅታዊ ጥያቄዎች በጥናት የተደገፈ በጽሁፍ የተቀመጠ ተግባራዊ ሊሆን የሚችል ሀሳብ አቅርቡ ማለቱን የግሩፑ መስራቾችም ሆኑ አስተዳዳሪዎች ገልጸውልኛል። ይህንን ለማድረግም እንቅስቃሴ ጀምረዋል ተናግረዋል። ስለሽብሩ ለዶቼ ቬለ ሪያድ